radio Hagernya report ዛሬ በመላው የእስልምና እምነት ተከታዮች ዘንድ የሚጀምረው አንድ ሺ አራት መቶ አርባ አንደኛው የረመዳን ጾም የመጀመሪያ ወቅት ነው። ለእስልምና እምነት ተከታዮች እንኳን ለአንድ ሺ አራት መቶ አርባ አንደኛው የረመዳን ጾም በሰላም አደረሳችሁ እያልን የዛሬው አጠር ያለ ዘገባችን ሙሉ ትኩረትም የረመዳን ወርና የጾም ስነስርዓት እንደዚሁም በጾም ስነስርዓቱ ስለሚገኙ ትሩፋቶችና ሌሎች ተያያዙ ጉዳዮች ላይ ትኩረት የምናገኝበት ይሆናል። በድጋሚ አብራቸውን ቆዩ። የረመዳን ወርና የጾም ስነስርዓት በልዩ ሁኔታ በእስልምና እምነት ተከታዮች ዘንድ በታላቅ ስነስርዓት ለአንድ ወር ያህል የሚከናወን ስነስርዓት ነው። ይህም ረመዳን ወይም የረመዳን ወር ይባላል። በእስልምና እምነት ተከታዮች ዘንድ ከተሰጡና ግዴታ ተደርገው ከሚጾሙባቸው ወይም ደግሞ ትኩረት ተሰጥቷቸው ከሚታዩ የጾም አይነቶች አንደኛው ነው የረመዳን ጾም እስልምና እምነት ተከታዩ ዘንድ የጾም አይነት ሰዎች ሁለት ናቸው ይባላል ፈርድ ወይም ግዴታ የሆነና ሱናን ወይም ግዴታ ያልሆነ በመባል ይታወቃሉ ፈርድ ደግሞ በሶስት ይከፈላል ይባላል ፈርድ ስንል የግዴታ የሆነ የጾም አይነት ማለታችን እንደሆነ ልብ በሉልን የፈርድ ሶስት አይነት ክፍሎች ሲዘረዘሩ ደግሞ የረመዷን ጾም የቅጣት ከፍ ወይም ከፋፍራዞ ጾም የስዕለት ወይም ነዝር ጾም በመባል በሶስት ይከፈላሉ። ጾምና እስልምና ጥብቅ ቁርኝት ያላቸው ናቸው ለማለት ይቻላል። ሲያም ወይም ጾም ከ አምላክ ወይም ታቅቦና ዝምታ ጋር ትስስር ያለው ቃል ነው ተብሎ ይታመናል። ለምሳሌ አላህ እንዲህ የሚል ጥቅስ አስፍሯል። ኢኒ ነዘርቱ ለርሀይማ ሰውሙን፣ ማለትም ከንግግር መታቀብን ስዕለት ገብቻለሁ እንደ ማለት ነው። ከርዕሰ ጉዳያችን አኳያም ሲያም ከሚበሉና ከሚጠጡ በጥቅሉ ጾምን ከሚያረክሱ ድርጊቶች ሁሉ ጎህ ከቀደደ ጀምሮ ፀሐይ እስክትጠልቅ ድረስ በጽኑ የራስ ተነሳሽነት ወይም ኒያ መታቀብን ያመለክታል የጾም ስነስርዓቱ የጾም ስነስርዓቱም ደግሞ የራሱ ትሩፋት አለ ተብሎ ይታሰባል። ከነዚህ ውስጥም አቡር ሃይር እንዳወሩት የአላህ መልእክተኛም የተለየ ትርጉም ሰጥተውታል ይባላል። አላህ እንዲህ ይላል። የአዳም ልጅ ስራ ሁሉ ለራሱ ነው፣ ጾም ሲቀር። ጾም ግን ለእኔ ነው። እኔ ራሴ ዋጋ እሰጥበታለሁ። ጾም ጋሻ ነው። አንደኛችሁ በሚጾምበት ጊዜ ጸያፍ ቃል አይናገር፣ አይጮህም ቂላቂል ድርጊትም አይፈጽም። አንድ ግለሰብ ቢሰድበውም ወይም ሊጋደለው ቢጋበዝ እኔ ጾመኛ ነኝ ይበል። የመሐመድ ህይወት በእጁ በሆነው ጌታ ምን አለው? የጾመኛ ሰው አፍ ጠረን መቀየር በትንሣኤ ቀን አላ ዘንድ ከሚስክ ሽታ የበለጠ የሚያውድ ነው። ጾመኛ ሰው ሁለት ደስታ አለው። ሲያፈጠር ወይም እለታዊ ጾሙ ሲያጠናቅቅ አንደኛውን ደስታ ይጎናጸፋል። ጌታውን ሲገናኝ ደግሞ በጾሙ አማካኝነት በሚያገኘው ምንዳ ሁለተኛውን ደስታ የሚያ የሚያገኝ ይሆናል። ቡሃሪና አቡ ዳውድ በዘገቡት ደግሞ ከለከጠቀሱት ባሻገር ጾሙ የሚከተሉትን ትሩፋቶች አካቷል። ምግቡን መጠጡንና ወሲባዊ ፍላጎቱን ለእኔ ስል ይተዋል። ጾም ለእኔ ነው፣ እኔ ራሴ ምንዳ አዘጋጅለታለሁ። አንድ ሀሰና ወይም በጎ ድርጊት በአስር እጥፍ የሚመነዘርበት ነው ተብሏል። ሌላ አብደላህ ኢብን አምርም እንዳወሩት ነቢዩ መሐመድም ይህንን ጾም በተመለ ከተ የሚከተለውም ብለዋል። ጾምና ቁርአን ለአንድ ወይም የአላህ ባሪያ በትንሣኤ ቀን ሽምግልና ይቆማሉ። ጾም ራሱ እንዲህ ይላል፣ ጌታዬ ምግብና ስሜቱ ቀኑን ሙሉ ከልክየዋለሁ ወይም አቀቤዋለሁ። በመሆኑም ለእርሱ ሽማግሌ ሆኜ ቀርቤያለሁ። ቁርአንም እንዲህ ይላል፣ በሌሊት እንቅልፍ አቀቤዋለሁ። ስለሆነም እኔ ለእርሱ አማላጅ ሆኜ መጥቻለሁ። የሁለቱም አማላጅነት ወይም ሽምግልናም ተቀባይነት ያገኛል ይላል የረምዳን ጾምን በተመለከተ ከተሰጡት ተረጓሚዎች መካከል በመጨረሻም አቡ ኡማማ የአላህ መልእክተኛ ዘንድ በመሄድ እንዲህ አልኳቸው በማለት ጾሙን አስመልክተው የሚከተል መልእክት አስተላልፈዋል። ጀነት የሚያገባ ስራ እንዳከናውን ይዘዙኝ። እርሳቸውም በጾም በርታ፣ ጾም ቢጤና አቻ የለውም አሉኝ። ከዚያም ለሁለተኛ ጊዜ በመሄድ ተመሳሳይ ጥያቄ አቀረብኩኝ። አሁንም በጾም በርታ አሉኝ ይላሉ በመልእክታቸው ላይ። ይህ እንግዲህ ብዙ ትሩፋቶችን የሚያስገኘው የረመዳን ወር ትሩፋት ወይም ፈድል እና በዚህ ወር የሚሰሩ የተለያዩ ስራዎች እንዳሉም በዚያው ተያያዥነት የሚያመለክት ነው። በዚህ በተባረከው ወር ላይ የስልምና እምነት ተከታዮች ከመጾም እና ከመጸሌ ወይም ከስግደት ባሻገር የሚሰሯቸው መልካም ስራዎችም ተጠቃሾች ናቸው። እንዲህ ይላል የተባረከው ወር መጣላችሁ ይህንን ወር ያለባቸው መሆኑ ተደንግጓል። በዚህ ወር የጀነት በሮች ሲከፈቱ የገሃነም በሮች ደግሞ ይዘጋሉ፣ ሰይጣናትም ይታሰራሉ። በእርሱም አንዲት ሌሊት አለች፣ ከአንድ ሺ ወር በላይ ዋጋ ያላት። የዚህች ሌሊት ትሩፋት መጎናጠፍ ያልቻለ ወይም ሌላ በጎ ዕድልም እርሱ ይሆንበታል ይላሉ። አምስት ወቅቶች ሶላቶች ከአንድ ጁማ ዓርብ ወይም ስግደት እስከ ቁጥ ቀጣዩ የጁማ ስግደት ከአንድ ረመዳን ወር እስከ ቀጣዩ የረመዳን ወር በመካከላቸው ለተፈጸሙ ወንጀሎች ማካካሻ ናቸው፣ ወንጀሎቹ ከባድ ካልሆኑ በቀር ይላሉ የሃይማኖት አባቶች በሰጡት ትምህርት ላይ በረመዳን ወር ያለመጾም አደጋዎች አሉት ተብሎ ይታሰባል። በእስልምና እምነት ተከታዮች የኢስላም ዘለበትና የሃይማኖቱ ማዕዘናት ሶስት ናቸው። ከነኚህ አንዱ ሁኔታውና ግዴታውንም ያልተቀበለ ደሙ ክብር የለውም። ካላህ በስተቀር ሌላ ጌታ የሌለ መሆኑ መመስከር፣ ግዴታ የሆኑ ሶላቶችን መስገድና የረመዳንን ወር መጾም ናቸው ይባላል። የአንድ እስልምና እምነት ተከታይ በሕይወት ዘመኑ ሊፈጽማቸው የሚገቡ ግዴታዎች ተብሎ የሚታሰበው ይህን እንግዲህ አስመልክቶ ነው ዛሬ የሚጀምረው የረመዳን ወር በመላው እስልምና እምነት ተከታዮች ዘንድ በይፋ የሚጀምረው። ይህንንም አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ረመዳንን አስመልክተው ትናንትና መግለጫ ሰጥተዋል። የዘንድሮ ረመዳን ከሌላው ጊዜ ረመዳን ልዩ ነው ብለዋል። በዚህም አያይዘው በአዘና አንደበታቸው ለሰዎች ደህንነት ሲባል የዘንድሮ ረመዳን በቤታችን ሆነን ነው ስግደቱንም ዱአውንም የምናከናውነው። ስለዚህ መስጅዶች ዝግ እንደሆኑ ይቀጥላል ይችላሉ ብለው አስተላልፈዋል። በአንዳንድ ቦታ በቤት ውስጥ ለጁምአ ሰላት ብለው ሰብሰብ በሚሉ ሰዎችም ሊጠነቀቁ ይገባል። ምክንያቱም የበሽታው ስርጭት የባሰ እንዲዛመት ምክንያት መሆን የለብንም ሲሉ አስጠንቅቀዋል። ረመዳን የምንይዘው ረቡዕ ማታ ጨረቃ ከታየች ሐሙስ እንጀምራለን፣ ካልታየች ያው አርብ ይሆናል ብለው ባስተላለፉት መሰረት ዛሬ ይጀመራል። ስለ ዘካተል ፍጥርም እዛው ቤት ውስጥ ሆነን መሰብሰብ እንዳለብን ጭምር አክለዋል። ሰላም ንተከታዩ ዘንድ በረመዳን ወር ላይ ትኩረት ከሚደረግባቸው የምግብ አይነቶች መካከል ቴምር ተጠቃሽ ነው። ለመሆኑ ቴምር በረመዳን ለምን ይዘወተራል የሚለውን ደግሞ በመህል አጠቢያሎች መረጃ እንስጣችሁ። ቴምር ሃይማኖታዊም ሆነ የጤና ፋይዳ አለው የሚሉት ኡስታዝ ሀዘን ታጁ ናቸው። በስልምና ሃይማኖት ግን በቴምር ማፍጠር ሱና ነው ይላሉ። እርሳቸው እንደተናገሩት ሱና ነው ማለት ነቢዩ መሀመድ የሰሩት የተገበሩት የተናገሩት አሊያም ሌሎች ሲሰሩት አይተው ያጸደቁት ነው ኡስታዝ እንደገለጹት ነብዩ መሀመድን በሚያፈጥሩበት ጊዜ ቴምርን ይመገቡ ስለነበር እና በእምነቱ ተከታዩ ዘንድም እርሳቸው የተናገሩት የተከበሩት አለም ያጸደቁትን መከተል ምንዳ ያስገኛል ተብሎ ስለሚታመን ቴምር ለማፍጠሪያ ተመራጭ ሆኗል ይላሉ ቴምርን መመገብ ብቻ ሳይሆን የቴምር ፍሬዎች ቁጥር ሳይቀር ሃይማኖታዊ ይዘት አላቸው ኡስታዝ ሐዘን ታጁ ምክንያቱን ሲያስረዱም ነብዩ መሀመድ አላህ የተጋማሽ ቁጥሮችን ይወዳል ለምሳሌ ሶስት፣ አምስት፣ ሰባት ወይም ዘጠኝ የምትመገባቸው ቴምሩም ኢተጋማሽ የሆኑ ቁጥሮች መሆን አለበት ሲሉ ተናግሯል። ይህም አላህ ኢተጋማሽ መሆኑንና አንድ መሆኑን ያሳዩበት ነው ይላሉ። አንድ ሰው የተመገባቸውን የቴምር ቁጥሮችም ኢተጋማሽ ማድረጉ ሌላ መንፈሳዊ ምንዳ ያስገኝለታል ሲሉም ያክላሉ። በመሆኑም በቴምር ማፍጠሩና የፍሬውን ቁጥር ኢተጋማሽ አድርጎ መመገቡ በአንድ ድንጋይ ሁለት ወፍ እንደሚባለው ምንዳ ለማብዛት እንደ ይረዳ ያሳያል ይላሉ። ከዚህ ጋር በተያያዘ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ለእስልምና እምነት ተከታዮች ለረመዳን ጾም የእንኳን ያደረሳቸው መልእክት ትናንትና አስተላልፈዋል። ታላቁ የረመዳን ወር የተቀደሰ የጾም የጸሎትና የመንፈሳዊ ወር ነው ያሉት ጠቅላይ ሚኒስትር ዶክተር አብይ በእስልምና ሃይማኖት የረመዳን ጾም ከአምስቱ የእስልምና መሰረቶች ውስጥ የሚመደብ መሆኑን አስታውቋል። ይህንን ወር በቢሊዮን የሚቆጠሩ ሙስሊሞች በመላው ዓለም በጾም በመልካም ተግባር እና በጸሎት ያሳልፋሉ ብለዋል። በረመዳን ወር ቁርአን የተወረደበት የተባረከች ሌሊት የመወሰኛይቱ ሌሊት ትባላለች ያሉት ጠቅላይ ሚኒስትሩ በዚህች ሌሊት የሚተገበር መልካም ተግባርም ከአንድ ሺ ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን መጠቀሱንም አንስተዋል። እንደ ወትሮ ቢሆን ይህን መልዕክት የወራት ሁሉ አውራ ለሆነው የረመዳን ወር እንኳን አደረሳችሁ በሚል በጎ ምኞት ዙሪያ ብቻ ያጠነጠነ ነበር ያሉ ሲሆን የዚህ ዓመት ግን ዓለም በኮሮና ቫይረስ በተጠቃችበት እና ወረርሽኙን ለመከላከል አለመጨባበጥ፣ መራራቅና በቤት መወሰን ዋናው የመከላከያ መንገድ ሆኖ በሚተገበሩበት ጊዜ ነው የዋለው ብለዋል። የኮሮና ወረርሽኝ ስርጭት ለመከላከል ሲባል በመለዋል መስጊዶችን ጨምሮ ቤተ እምነቶች ሁሉ መዘጋታቸውንም አስታውሰዋል። የእስልምና ሊቃውንት እንደሚያብራሩት አላህ በቸርነቱ ችግሩን አስወግዶ በነፃነት እንድናመልከው ያስችለን ዘንድም በየቤታችን ሆነን ለፈጣሪያችን መጸለይና መማጸን እንችላለን ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ በመልእክታቸው በቀላሉ የሚተላለፉ የኮሮና ቫይረስ አይነት ወረርሽኞች ሲከሰቱ መወሰድ ያለባቸው የጥንቃቄ እርምጃዎችም ነቢዩ መሀመድ ያስተማሩትን በዚህ ወቅት አበክረን ልንተገብረው ይገባልን ብለዋል። ነቢዩ መሀመድ የወረርሽኞችን መስፋፋት ለመከላከል ካስተማሩት አንዱ የሰዎችን እንቅስቃሴ መገደብ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውሰዋል። የኮሮና ቫይረስ ወረርሽኝን ለመከላከል እየተደረገ ያለው ሌላኛው የጥንቃቄ እርምጃ በቫይረሱ የተያዙ ሰዎችን በልዩ ማቆያ ስፍራ ለይቶ ማስቀመጥ ነው ያሉ ሲሆን ይህ መከላከልም አቡ ዳውድ እንደዘገቡት በተላላፊ በሽታ የተነጠቁትን ከጤነኞች ለዩቸው በማለት ነቢዩ መሀመድ ካስተማሩት ትምህርት ጋር እየተስማማ መሆኑንም አስታውሰዋል። የእስልምና እምነት ተከታዮች በበሽታው የተያዙ ሰዎችን ለመለየት ከጤና ባለሙያዎች ጋር ተባባሪ እንድትሆኑም ሙሉ እምነቴ ነው ብለዋል። ንጽሕና የእምነት ክፍል ነው ብለዋል። ነቢዩ መሀመድ እንዳስተማሩትም የቤተሰባችንንና የአካባቢያችንን ንጽሕና በመጠበቅ ከኮሮና ቫይረስ በእምነትን በምግባርም እንከላከሉ ሲሉም ክለው ጥሪ አቅርበዋል። የረመዳን ወር አንዱ ትልቅ እሴት ዘካና ሰደቃ ናቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዘካ በታወቀ ተመን ከሀብት ላይ ለችግረኞች የሚሰጥ ሲሆን፣ ሰደቃ ግን በብዙ መልኩ ሊደረግ የሚችል መሆኑን አስታውቀዋል። በኮረና ወረርሽኝ ምክንያትም ኢኮኖሚያዊ መቀዛቀዙን በማንሳትም መንግስት ኢኮኖሚው ለመደገፍ ሁለንተናዊ ጥረት እያደረገ መሆኑን እና ከእያንዳንዱ ዜጋ የሚጠበቀውን ለማድረግ ግን ይህ የረመዳን ወር መልካም አጋጣሚ እንደሆነ አስገንዝቧል። የኮሮና ወረርሽኝ ለብዙ ነገሮቻችን ተቃራኒ ሆኖ የመጣ ነው። መሰባሰብን፣ መቀራረብን፣ መጨባበጥን ለወረርሽኙ መስፋፊያነት እየተጠቀመበት ነው። በዚህ ምክንያት ከእንደነዚህ አይነት ነባር ልማዶቻችን ለጊዜው እንድንለይ ተገደናል። ስለዚህ የዘንድሮ ረመዳን በየቤታችን ሆነን በቤተሰብ ደረጃ ብቻ አካላዊ ርቀታችንን ጠብቀን እንድናከብረው ተገደናል። ይህንን የችግር ወቅት በፈጣሪ እርዳታና በጋራ ጥረታችንን አልፈን ረመዳንን እንደ ጥንቱ ሴቶቻ ኃላፊነታችን ጠብቀን እንደምናከብረው ተስፋ አደርጋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። በዚህ የተቀደሰ የረመዳን ወርም ሙስሊሞች፣ ክርስቲያኖች፣ የነባር እምነቶች እና ሌሎች ተከታዮችም ሁሉም ኢትዮጵያውያን ሁሉ በዚህ ወረርሽኝ ላይ በጋራ እንዲረባረቡ ጠቅላይ ሚኒስትሩ አያይዘው ጥሪያቸውን አክብረዋል። እንግዲህ ከሞላ ጎደል ዛሬ የሚጀመረውን አንድ ሺ አራት መቶ አርባ አንደኛውን የረመዳን ጾም አስመልክቶ ያቀረብንላችሁ ልዩ ዘገባ በዚሁ ተጠናቋል። ኤስ ቢ ኤስ ሬዲዮ ከአዲስ አበባ